ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። የሶማሊያው አክራሪና ጸንፈኛ ታጣቂ እስላማዊ ቡድን መሪ አህመድ አብዲ ጎዳኔ በዚህ ሳምንት መጀመሪያ ላይ በተፈጸመ አሜሪካ መር የአየር ድብደባ ተገድሏል። ይሁን እንጂ በውኑ አብዲ ጎዳኔ በዚያ ስለመገኘቱ ከሞቃድሾም ቢሆን ከፔንታገንም ቢሆን የድብደባው እንጂ የሰለባው ወሬ ሳይረጋገጥ ቆይቶ ዛሬ ማምሻውን ነው ዋሽንግተን ጉዳዩን ስታጠና ቆይታ የተነፈሰችው፣ አብዲ ጎዳኔ ተገድሏል። ለመሆኑ የአብዲ ጎዳኔ መጥፋት ለአልሻባብ ምን ማለት ይሆን? ጌብ ጃስሎ ከናይሮቢ የላከው ዳራ ፈታሽ ዘገባ አለ። ሰለሞን አባተ እንደሚከተሉ ያቀርበዋል። መልካም ተክለ ሰውነት፣ ግርማ ሞገስና ምስኪን መሳይነት በአንድ ፊት አርመንያዊ ጭካኔ፣ ኃይልና ወሳኝነት በሌላኛው። እነዚህ ናቸው አህመድ አብዲጎዳኔ የተሰራባቸው ቅመማ ቅመም፣ የአህመድ አብዲ ጐዳኔ ዘውድና ጎፈሩ። እንዲያም ሆኖ አህመድ አብዲጎዳኔ በንቃት አንሰራርቶ ወደ አልሻባቡ ሥልጣነ ሥልጣናት አሻቀበና ኃይሉን ተቆናጦ ያንን የአልቃይዳ ታማኝ ቡድን ይመራ ያዘ። የአሕመድ አንደ በተረቱ እነት ግጥም አውራጅ ቅኔ ዘራፊነት በሶማሊያ ከተሞች ገጠርና ዱር ቁጥሩ የበዛ ጀሌ ለመመልመል ብርቱ መሣሪያዎቹ ሆኑ። የሶማሊያን መንግሥትና በዚያ ያሉ የውጭ ኃይሎችን ለመውጋት በየግንባሩ ለሚያሰልፈው ኃይል እዚህም እዚያም እየፈነዳና ራሱንም እያጠፋ ሌላውንም ይዞ ለሚሄደው ፈንጂ ለባሽ መልእክተኛ ሁሉ አቀጣጣይና ነቅናቂ የሆነ ትንታግ የሚባል ተናጋሪ ነበር። ለነፍጥ አንጋቹ ሸፋች ድርጅቱም ስንቅና ትጥቅ፣ ገንዘብና ሌላም ግብዓት ለማሰባሰብ የአብዲ ጎዳኔ ነገርና ንግግር አዋቂነት ዋነኛው ጥበብ ነበር። አብዲ ጎዳኔ የአልሻባብ ኤሚር ሆኖ አውራነቱን የተቆናጠጠው የዛሬ ስድስት ዓመት አካባቢ በኢትዮጵያ የዘመን አቆጣጠር በሁለት ሺህ ዓመተ ምሕረት ግድም ነበር። የቡድኑን ወታደራዊ ዘመቻዎችም ሁሉ ከዚያ አንስቶ በጠቅላይ አዛዥነት ሲመራና ሲያዋጋ ቆይቷል። የዛሬ ሁለት ዓመት አካባቢ ደግሞ አልሻባብ የዓለም አቀፉ የሽብር መረብ የአልቃይዳ አካል መሆኑን በይፋ አሳውቋል። በዚህ የኢትዮጵያ ዓመት መጀመሪያ ላይ መስከረም 11 በናይሮቢው ዌስት ጌት የገበያ አዳራሽ ላይ የተጣለውንና 67 ሰዎችን የገደለውን ጥቃት በከፍተኛ ደረጃ ያቀናበረና በጥንቃቄ የመራውም አብዲ ጎዳኔ ነበር። ጎዳን አልሻባብን የመራው እጅግ በበረታና ጨምድዶ በያዘው ብረት እጅ ነበር ብለዋል። ሞቃዲሾ የሚገኘው የፖሊሲ ጥናቶች የቅርስ ኢንስቲትዩት ዳይሬክተር አብዲ አይንቴ ለቪኦኤ ሲናገሩ ድርጅቱን የሚመራው ብቻውን ነበር፣ የራሱም የግል ድርጅቱ አድርጎታል። በቅርብ ዓመታት ውስጥ አብዲ ጎዳኔ የቅርብ ጓደኞቹንና የሜዳ ጓዶቹን ቀርጥፎ በልቷል ተብሎም ይከሰሳል። ይህን ያደረገው ደግሞ አምንያት በሚል ስም ባዋቀራቸው ወጣትና ታማኝ ተከታዮቹ አማካኝነት እንደሆነም ይነገራል። ጓደኞቹን አጥፍቶ ሥልጣኑን ሁሉ ጠቅልሎ ተቆጣጠረ። ምክትሉ የነበረው ኢብራሂም አላፍጋኒ የአብዲ ጎዳኔን አምባገነን አያያዝ ወቅሶ ለአልቃይዳ ማዕከላዊ አመራር የአቤቱታ ደብዳቤ በጻፈ ማግስት ባለፈው የአውሮፓ ዓመት ውስጥ ተገድሏል። በዚያው ዓመት አቡ መንሱር አልአምሪኪ ተገደለ። አልአምሪኪ የአብዲ ጎዳኔን የጭካኔና የአምባገነንነት አመራር በይፋ የወቅስ የነበረ አሜሪካ የተወለደና ያደገ ጂሃዲ ነበር። የፖሊሲ ጥናት ኢንስቲትዩቱ ዳይሬክተር አይንቴ እንደሚሉት ጎዳኔ በይፋ የሚታወቅ አልጋወራሽ የለውም። እንዲህ ዓይነቱ አደጋ በድርጅቱ ራስ ላይ የወደቀው የሥልጣን ክፍተቱና የውስጥ እሰጥ አገባው እየሰፋ ባለበት ወቅት ነው። እንግዲህ ቀጥሎ ሊመጣ የሚችለው የድርጅቱ መሰነጣጠቅና መከፋፈል መብዛት መበታተንና ምናልባትም በእርሱ ስብርባሪና አመድ ላይ ይበልጥ አክራሪና ጽንፈኛ የሆኑ ትናንሽ የህውከት ቡድኖች መፈጠር ነው። አብዲ ጎዳኔ ስልጣኑን የወሰደው ከእርሱ የቀደመው የቡድኑ መሪ አዳን አሺ አይሮ የዛሬ ስድስት ዓመት አሁን በራሱ ላይ እንደሆነው ሁሉ በአሜሪካ በተካሄደ የአየር ድብደባ ከተገደለ በኋላ ነው። ዩናይትድ ስቴትስ አብዲ ጎዳኔ ያለበትን ለጠቆመ ወይም ሊገኝ የሚችልበትን የሚመራ መረጃ ላቀበለ የሰባት ሚሊዮን ዶላር ወደ 139 ሚሊዮን ከሩብ የኢትዮጵያ ብር ማለት ነው በዛሬዋ ዕለት ምንዛሬ ወሮታ እንደምትከፍል ቃል ገብታ ነበር። የፍትሕ ሽልማት የሚባል መርሃ ግብር አላት አሜሪካ የሽብር ቡድኖች መሪዎችና ጀሌዎቻቸውን የምታሳድድበትና የምታድንበት። የአልሻባብን መሪ መግደል አልሻባብን አያቆመውም ይላሉ የምስራቅ አፍሪቃ ጉዳዮች ተንታኙ አብዲ ወሊ ሼህ አብዲ ሰመድ። ሰውን መግደል ትችላለህ፣ አስተሳሰብን ግን አትገድልም። አስተሳሰብ ረጅም ጊዜ የሚጠይቅ ነገር ነው። ለማንኛውም አልሻባብ ችግር ውስጥ የሚገባ ከሆነ የሶማሊያ መንግስት አክራሪነታቸው ወይም ጉዳታቸው ለበዛ ክፋት የማይሰጥ አነስ አነስ ያሉ ቡድኖችን ለመቅረብና ለማቅረብ ጊዜው ደረሰ ማለት ነው ሲሉ አብዲስ ሰመድ ይመክራሉ። ሶማሊያ ካለችበት ሁኔታ ትወጣ ዘንድ አሁን ብቸኛው መንገድ በአብዲስ ሰመድ እምነት በአልሻባብ ተይዘው በነበሩ ከተሞች ላይ አማራጭ የአስተዳደር መዋቅር ያለው ውይይት ይዞ መውጣት ነው። We have to, you know, address the underlying grievances of the society. We have to address. የኅብረተሰቡን ብሶት ማዳመጥና ለመፍታትም መጣር ያስፈልጋል። የሶማሊያውያንን ልብና ቀልብ የምንገዛው እንዴት ነው ብሎም መላ መምታት ያሻል። እንዲህ ዐይነቱ አያያዝ ራሱ እንኳ አልሻባብን በቀላሉ ሊፈረካክሰው ይችላል። የአፍሪቃ ኅብረት ኃይሉ አሚሶምና የሶማሊያ መንግሥት ወታደሮች ከአልሻባብ ላይ በእጁ የቀሩ ይዞታዎቹን ለመንጠቅ ሰሞኑን ከባድ የማጥቃት እርምጃዎችን ሲወስዱ መቆየታቸው ተዘግቧል። ምንም እንኳ ባለፉት ሦስት ዓመታት ውስጥ አሚሶም ዋና ከተማይቱን ሞቃዲሾን ጨምሮ በርካታ በአልሻባብ ቁጥጥር ስር የቆዩ ከተሞችና አካባቢዎችን እያስለቀቀ ቢቆጣጠርም አልሻባብ አሁንም ሰፊ ዞታ እንዳለውና በከተሞች ውስጥም ተከታታይ የአጥፍቶ መጥፋት ጥቃቶችን እያደረሰ እንደሚገኝ ይታወቃል።